ሰላም ጤና ይስጥልኝ፣ የተከበራችሁ አድማጮቻችን እንደምናምሽታችኋል። የእሁድ ምሽት የጋቢና ቪ ነሐሴ 15 2014 ዓ ም መሰናዶ ጀምሯል። አብራችሁን ተምሹ ዘንድ የምንጋብዛችሁ የደንገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ነን። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መሀል መልካም ናቸው ያላቸውን ይዘንላችሁ መጥተናል። የመጀመሪያ ያደረግነው ወደ ጎንደር ዩኒቨርሲቲ ወስደናል። ከወላጆቻቸው ቤትና ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሚመጡ አፍላ ወጣቶች በጎንደር ዩኒቨርሲቲና በከተማዋ ነዋሪዎች ዘንድ የባይተዋርነት ስሜታቸውን የሚያጠፉበት ዘዴ ተዘጋጅቷል ዘርንም ሃይማኖትንም ቀለምንም ከግምት ውስጥ ያላስገባ ከደም የወፈረ ጠንካራ የዝምድና ትስስር ይመሰረታል። በቃል ኪዳን ቤተሰብ አስቴር ምስጋናው በቦታው ተገኝታ ምን ማለት እንደሆነ አስቃኝታን ነበር። ቀጥሎ ይቀርባል። ተማሪ የጽብ ድንቅ ገዛሃኝ በጎንደር ዩኒቨርሲቲ በሕክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከደቡብ ኦሞ ዞን ጂንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት እናትን አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው። በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል። የጎሳ የብሔረሰብ የሃይማኖት ሽኩቻ በተማሪው መሀል እንዲኖርና ትምህርት እንዲስተጓጎል እውከት በሀገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር በአካባቢያችን በኢትዮጵያ በሙሉ እና ያኔ እኔ ከጓደኞቼ ከሰላምና ልማት ሸንጎ አባላት ጋር ሆነን በጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይህን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዚደንት ዶክተር አስራት ጋር ተነጋገርን። እናደርገዋለን ብለን ተነሳን። ጀምር ነው ከአውሮፕላን ስንወርድ ተገናኘን። በአንድ መኪና ስንመጣ ከየት መጥተሽ ነው ስላት ከጅንጋ ወላጅ እናት፣ አባት፣ ወንድም ተከትሎሻል አልኳት። አልተከተለኝ ማለች። አሁን ከዛሬ ጀምሮ አባትሽን ሄደ የእኛ ቤተሰብ ነሽ። በቃ እንደ ልጆቼ ነው ማይሽ። ለእነሱ እች ልጅ የእኔ ልጅ ናት እንድታውቁ። ስልኬን ያዙ፣ አድራሻዋ ቢከፋት፣ ምን ቢላት ለእኔ ነው የምትደውሉልኝ፣ ልኝ ብዬ ስልኬን አስይዤ፣ ለእሷም ስልኬን ሰጥቼ፣ አስመዝግቢያት ሄልኩኝ እጹ ይሄ ቤት የእናቴ አባቷ ቤት መሆኑ አውቃ በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿም የሚፈልጉት ነገራቸውን እዚሁ አስቀምጠ ይሄዳሉ። እናቷም ህዛ ደውለው እንዴናችሁ እንኳን አደረሳችሁ ይላሉ ቡና ሳይቀር ይልኩልና ሌጅን ካቡና እየፈራው እየመጣው ወላጅሽ እኔ ሆናለሁ ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘሁት። በጣም ነበር ደስ ያላቸው ቤተሰቦቼ ወላጅ እንዳገኘው ሲያውቁ። አቶ ባዩ የእጹብን ወንድም ጨምሮ ሶስት የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስ እና ልማት ምክትል ፕሬዚዳንት በዶክተር መሰረት ካሴ ቤትም ይህው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የሶስተኛ ዓመት ተማሪዎች ሄለን ትዕዛዙና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አሪያ እስከ መሆን የደረሰ ነው። ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ በእርግጥ እሷኛዋ ልጅ ከዚህ የሚበለጠ ሌላ ጫና ውስጥ ሙና በጣም ፐርፎርም እያደረገች ነው። ትናንትና ዛሬ ስጠይቂያት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው። እና ይሄ በጣም በቃ እውነት ለመናገር በጣም የሚያስደስት ተማሪ ማህሌት፣ በዚህ ቤት ውስጥ የሴት ልጅን ጥንካሬ አይታለች። እርሷንም በዚሁ ስብዕና መገንባቷንም ትናገራለች። አባቴ ተምሯል፣ እናቴ ግን ሳትማር ነው እያስተማረች ያለችው። ምንም ስለ ትምህርት ብዙም እውቀት የላቸውም፣ ግን መማር እንዳለብን እና እንድንችል ያደረጉናል። ግን ፖዚሽን ወይ ሀይ ሌቨል ላይ መድረስ ምናምን እኛ እሷን እያየን አሁን ላይ እሷ ሴት ናት ና ኢትዮጵያችን ፕሬዚዳንት ስትሆን የእሷን ደረጃ የእሷን ሌቨል እና ከእሷን በላይ ደግሞ መስራት እንደሚቻል ገነዘብ ና ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገነዘብ ና የሚችለውን ያክል እየሰራ ነው ያለሁት። በዚሁ ቤት ውስጥ በአሁኑ ሰዓት ሶስት የቃል ኪዳን ልጆች አሉ። አራተኛዋ ባለፈው ዓመት ተመረቃለች። ዶክተር መሰረት ምረቃውን ሲያስታውሱ እሷ የተመረቀች ቀን በጣም ደስ ብሎ ነበረ። ቤተሰቦቿም ሲመጡ እዚህ ያረፉት እዚህ ነው። ዝግጅት የሚያደረግንላቸው ያኔ በጣም በቃ ያስደሰተኝ ነገር ነው አሁንም በጣም ቤተሰቦች ነን። በቃ አዲስ አበባ ከሄድኩኝ እነሱ ጋር ነው ማርፈ በምረቃው ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂዋ አክስት መሆናቸውን የገለጹት ስጦታው ላይ ያሰፈሩት እንዲህ ይላል። ለአቶ አዱኛ ጌታቸው፣ ለዶክተር መሰረት ካሴ ሳናውቃችሁ ወደድ ናችሁ፣ ከልብ አከበር ናችሁ። ከእናንተ ሰው መሆንን ክርስትናንና ኢትዮጵያዊነት መልካምነት መሆኑን ታምረናልና እናመሰግናለን። ለሳምኬት መጠለያ፣ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድኃኔዓለም የዘላለም የልብ ማረፊያ መጠለያ ድንኳን የሆናችሁ ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል። ቀሪ ዘመናችሁ የተባረከ ይሁን። ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የሕግ ተማሪ የሆነው ጌታውን ቱሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው። አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው። የመስቀል በዓል፣ የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳቸውን የሆነ ነገር ያንጸባርቃሉ። ያው የራሳችን ነገር ያንጸባርቃሉ። ይህንን ቀረጻ እያካሄድን እያለን የጌታውን አባት አቶ ቱሉ ስልክ ደወሉ። በጣም በጣም አመሰግናለሁ። እንግዲህ ይነግረኛል፣ ሁሉን ነገር ያለውን። ያኔ በጣም በጣም ከፍ ያለ ነው። አንድ ቀን መቼም በአካል መገናኘታችን አይቀርም። ምን ችግር አለ? የእኛም ልጅ ነው እኮ አቶ መላኩ አራት የቃል ኪዳን ልጅ እንዳለው ይናገራል። አንዱ ባለፈው ዓመት ተመርቋል። ዝምድናው ግን ቀጥሏል። ደስ ብሎኛለኝ። እንኳን አባት ሆንክ። እንግዲህ አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውን ቀን ያስታውሳል። አዲስ አበባ ለትንሽ ቀን ለሶስት ቀን ለአራት ቀን ሂጅ ዳዲ መጥቷል ስትላቸው አፈን በጣም በቀን ሶስት አራት ጊዜ ደግሞ ነው ፕሮግራም አስይዘው ባለችን ቀን ሰርፕራይዝ አደረጉኝ። ቤተሰብ ተሰብስበው እና ያኔ እንደዛ ሆነው ሳያቸው ቤተሰብ አዲስ ህይወት ነው የጀመርኩ ይመስለኝ። በእናት አባት አጎት በ በሙሉ ቤተሰብ ነው የጠበቀኝ። ለሁሉም ተማሪዎች አንድ ጥያቄ አነሳን። ነገ እናንተ ምን አይነት ሰዎች ትሆናላችሁ? ሰብ ዘረኝነት፣ ጦርነት ምናም ከነዛ ሁሉ ነፃ ሆነ

ሚክስሩ ነው ያድጋሉ። ከሁሉም ጋር የተነካክ ኢትዮጵያዊ ስሜት ይዘው ያድጋሉ። በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓ ም በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከ7000 በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ። አሁን በጽህፈት ቤት ደረጃም እንዳደገም አክለው ገልጸዋል። ጎንደር ውስጥ ይህን ኢኒሽቲቭ ሲወስድ እንደ ትልቅ አላማ አድርጎ የሚወስደው ምንድን ነው? እየላላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነትን እንደገና መመለስ ነው የፈለገው። እዚህ አንድ ቤተሰብ የሚገርምሽ ቤተሰቡ፣ ልጁ ታመመ። ይህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት ይህ ቤተሰብ አለው ወይ ብላ ሆስፒታል፣ ማንኛውንም ወጪ ሸፍና ራሱ ሊያሳቀ መስጠት ይላለች። ሰርግ ጅማ ድረስ ሄደ ሰው አለ ሙስሊም ሰው የማንነት ጥያቄ የማይነሳበት የሃይማኖት ልዩነት ከቁብ የማይቆጠርበት የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርባት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አድርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ የዩኒቨርስቲዎች ተግባራዊ እንዲያደርጉትም አሳስበዋል። ሁሉም ዩኒቨርስቲዎች እንደዚህ ቢያደርጉ የባህል ልውጥ ይኖራል፣ መደማመጥ ይኖራል፣ ሰላም በኢትዮጵያ ይኖራል። ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይወናበድም፣ አይሳሳት፣ አይጋጭም፣ ኢትዮጵያዊነትን ያሰርጻል። የቋንቋ መግባባትን ይፈጥራል፣ የሃይማኖት መግባባትን ይፈጥራል። በጠቅላላ የካልቸር ግንኙነት ይኖራል በመካከል። ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል እርግጠኛ ነ በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው፣ በተለይ ደግሞ አሪያ ሊሆን የሚችል የትዳር የህይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ዓለማችን ከፍተኛ ንዋይ በሚፈስበት የፋሽን ኢንዱስትሪ ውስጥ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያውያን ንድፍ አውጪዎች በቀዳሚነት ከሚጠቀሱት መካከል ገነት ከበደ አንዷ ናት። ገነት ከበደ በተለይም ፓራዳይዝ ፋሽን የሚባለውን ድርጅት መስርታ ባህላዊን የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች ሰላሳ ዓመታት ተቆጥሯል። ስራዎቿና በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽንና የሙዚቃ ትርኢት ለማካሄድ ዝግጅት ተጀምሯል። ስምኝሽ የቆየ ገነት ከበደን አግኝታ ቆይታ አድርጋ ነበር። ቆይታቸው እንደሚከተል ይደመጣል። ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ትመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው። ትምህርት ቤት እንደ ልጆች ሆነን የነበርኩበት ናዝሬት ትምህርት ቤት የስፌት ትምህርት ቤትም የአርት ስራም ትምህርትም ነበረ። እና እሱም ኢንፍሉዌንስ ነበረው። ስፌ በጣም ወድ ነበረ። ጥሩ ነገር መልበስም ወድ ነበር። እና ያም ብዙ ኮምፕት ቤት አድርጓል። በተጨማሪም ወደ ትዳር ስመጣ የሚዜ ልብሶችን ለሰፋችልን ሰው እኔ ነበርኩ። እንዲሆኑ እንዲሆኑ ዳይሬክሽን ሰጥቻት የተሰራልኝ እና ያው አሁን ከልጅነትም ያደገ ነገር ነበረ አፈራደጋችን የሚሄድበት ትምህርት ቤት ከዛ ደግሞ ያው ሆነ ሳ ያስጠርሽ ስመጣም ያ ነበር ዋናው ነገር ያነሳሳት ገነት ከሰላሳ አመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ፣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለሕዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች። ያቱ ትልቁ የነበረው ክሪቲሲዝም ምን ነበር በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው እንዲያደረገችው እየተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞቶዴ የራሴ እኔ ባህል ልብስ ለብሳለሁ ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የኛ ያንን ቅርስ እንዲበቅላል በ አንድ ሲምፕል ዲዛይነር ሊጠፋ አይችልም ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስት የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት። እና ያ ደግሞ ሰውን በየአመቱ ጊዜው አዳዲስ ነገር እየሰራሁ አቀርብ ስለነበረ እንዳለው ጥቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ንግድ ተከትሎ በጣም ብዙ ዲዛይነሮች አሉ። እግዚአብሔር ይመስገን አሉ ሀገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ ክብር ነው የሚሰማና በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ የመሆኑ ድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በአለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ሞይ ስል ጠይቄያታለሁ። እንግዲህ ለየኛ መንገድ በተለይ የፋሽኑ በጣም ብዙ ሄዷል። ግን ለእኛ ዩኒክ የሚያደርገን ወይም አውቴንቲክ የሚባል የተለየ የሚያደርገን የእኛ ባህል ትራዲሽናል፣ ይሄ የእጅ ሽመናው፣ በእጅ የሚሰሩት ነገሮች ትልቅ ባሊ አለው። በተለይ በአሁኑ ዘመን ባለፉት የተወሰኑ ዓመታት ሰስተይናቢሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ላይ መስራት እኛውን ታሪካችንን አናወራም። ስቶሪቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሩት በአንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምንያ ራሴ በስራዬ ይሄን ጊዜ አልልም። ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጅ የሚያደርግ በተለየ እውነት ያደረግሽው ነገር መጥቶ ማንም ቢያይ የማያፍርበት። ምክንያቱም ሲንግ ሊቪንግ ይላሉ እነሱ እና አንዳንድ ባያወታው ብድግሎ ይመጣሉ ያያሽው ነገር ደሻ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ፣ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል። ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና እስቲ ስለዚህ ንገሪኝ። እግዚአብሔር ይመስገን ወይም በጣም ብዙ ልጆች ያሉኝ በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረውኝ የተለጋቆ ይመለሳሉ ና ያ ነው። ለእኔ ሴት ልጅን ተደገፍን ህብረተሰባችን ይለወጣሉ። ይህ በጣም አማንበት መርጎ ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰር እና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንድሌይ እንደሚለው የፋሽን ትርዒቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያከበደ ናት። ሊያከበደናት አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ያካገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከዓመታት በፊት ሊያ ስራ ስትጀምር እንዳሁኑ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅም ዓመታት ስላስቆጠረው ጓደኝነታቸው ትነግረናለች። ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምህርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን? በትክክል የገነት የፋሽን ዲዛይን ስራዋ የሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደ ገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው። በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የሰላሳ ዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል። የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ ያውቃት አለሁ ለአንድ ዶኪመንተሪ ስራ ቃለ መጠይቅ አድርጌ ላት ከተዋወቅን በኋላ ጓደኛ ሆንን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንደትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት፣ ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ። የ30 ዓመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀረዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘክረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህጻናት ህክምና እንደሚውል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ የተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የኢትዮጵያ የስራና ክህሎት ሚኒስትር ሙፈሪያት ከሚል መስሪያ ቤታቸው አመታዊ የስራ እድል ፈጠራ እቅዱን ማሳካት እንዳልቻለ በዚህ ሳምንት አስታውቀዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ አስር ቢሊዮን ብር የሚገመት ጉዳት እንዳደረሰም ለጋዜጠኞች ገልጸዋል። የትምህርት ተቋማትና የማሰልጠኛ ማዕከላት ገበያ ተኮር የሆነ ስልጠና አለመስጠታቸው ለስራ አጥነት አስተዋጽኦ ማድረጉን በጉባኤ ላይ ጥናታዊ ጽሁፍ ያቀረቡ አንድ ምሁር ለአሜሪካ ድምጽ ተናግሯል። የአሰሪዎች ፌዴሬሽን በገበያው የሰለጠኑ ሙያተኞችን ለማግኘት ተሸግረናል ሲልም አስታውቋል። ዘገባው እንደሚከተል ይደመጣል። ዘንድሮ ለሁለተኛ ጊዜ እየተካሄደ ባለው ብሔራዊ የስራ ጉባኤ ላይ የተገኙት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ በበጀት ዓመቱ 3.2 ሚሊዮን የስራ ዕድል ለመፍጠር አቅዶ በተጨባጭ የስራ ዕድል መፍጠር የቻለው ለ2.7 ሚሊዮን ዜጎች ነው ብለዋል። ባለፈው ዓመት ያልፈለግነውና ተገዳን የገባንበት ጦርነት አጋጥሞናል። በእንደዚህ አስቸጋሪ ሁኔታ ውስጥም ሆኖ 2.7 ሚሊዮን ለሚሆኑ ዜጎች ቋሚ የስራ እድል ነው መፍጠር የተቻለው። በዚህ ዓመት የግብርናው ዘርፍ 44 ከመቶ የሚሆነውን የሥራ ዕድል ይፈጥራል ተብሎ ቢጠበቅም በተጨባጭ መፍጠር የቻለው 26 ከመቶ ብቻ ነው ያሉት ሚኒስትሯ፣ በበጀት ዓመቱ ለተፈጠረው የሥራ ዕድል የአገልግሎትና የኢንዱስትሪ ዘርፎች የአንደኛና የሁለተኛ ደረጃዎችን መያዛቸውን ተናግረዋል። ጦርነቱ በቴክኒክና ሙያ ተቋማት ላይ የ10 ቢሊዮን ብር ጉዳት ማድረሱን የገለጹት ወይዘሮ መፈሪያት እነዚህን ተቋማት ለመጠገን እየተሰራ እንደሆነ አመልክተዋል። ከጦርነቱ ጋር ቀጥታ ግንኙነት የነበራቸው ሁለቱ ክልሎች ናቸው። በተወሰነ ደረጃ አንዳንድ የጸጥታ መደፍረስ ችግር የነበረባቸው አካባቢዎችም ላይ ድርቅና መሰል ተፈጥሮና ሰው ሰራሽ አደጋዎች ምክንያት የተጎዱ ኢንተርፕራይዞችም አሉ። የአስቸኳይ ጊዜ ምላሽ ሰጪነት ግብረ ኃይል አለን። በዚህ ግብረ ኃይል አማካይነት ኢንተርፕራይዞቹን መልሶ ወደ ስራ የማስገባት ስራ ላይ የሰራ ናቸው። በርካታ ስራዎች አሉ ከአስር ሚሊዮን በላይ ጥናት አስጠንተናል። በቴክኒክና ሙያ ተቋማቱ ላይ የደረሰ ጉዳት አለ። ይህንንም ደረጃ በደረጃ ለመፍታት እንደ መጀመሪያ ምዕራፍ ስራ 387 ሚሊዮን ገደማ የሚሆን ሀብት ከክልሎችም ከባለድርሻ አካላትም ከሚኒስትር መስሪያ ቤቱም አውጣተን በአስቸኳይ ወደ ስራ መግባት ያለባቸው አርባ ገደማ የሚሆኑ የቴክኒክና ሙያ ተቋማት ከፍተኛ ጉዳት የደረሰባቸው ናቸው። በተሻለ ደረጃ ወደ ስራ እንዲገቡ ለማድረግ የሚያስችል ሰፊ ርብርብ ነው የተደረገው። ጥናታዊ ጽሑፍ ያቀረቡ ምሁራንም የስራ አጥነት በሚፈለገው ደረጃ እንዳይቀንስ ያደረጉ ምክንያቶችን ዘርዝረዋል ከጽሑፍ አቅራቢዎቹ አንዱ የ ዶክተር ገነነ አበበ ለቪኦኤ ሲናገሩ ለስራ አጥነት በሚፈለገው ደረጃ አለመቀረፍ አንዱ ምክንያት በትምህርትና ስልጠና ተቋማት ገበያ ተኮር ስልጠና አለመሰጠቱ እንደሆነ ተናግረዋል ሰፕላይ ሳይዱ ገበያ ላይ ምንድን ነው ያለው ምን አይነት ስኪል ምን አይነት ኮምፒተንሲ ነው የሚፈልገው እዛ ምን አይነት አቲቲዩድ ያለው ሰልጣኝ ነው የሚፈልገው የሚለው ሳያጠና ዝም ብሎ በራሱ ትራዲሽናሊ እንደምናደርገው ዝም ብሎ ካሪኩለም ቀርጾ አሰልጥኖ ወደ ገበያ ቢበት ናቸው እነዛ ወጣቶች ስራ የማግኘት እድላቸው በጣም ዝቅተኛ ነው የሚሆነው። ነገር ግን ገበያው ምን ይፈልጋል? ኢንዱስትሪው ምንድን ነው የሚፈልገው? በተለይ ደግሞ የኛ አሁን ባለንበት ዘመን በተለይ የገበያ ፍላጎቱ በጣም ዳይናሚክ ነው፣ ቶሎ ቶሎ የሚቀያየር ነው። ያንን ፍላጎት እየተከታተሉ ምንድን ነው የሚፈልገው የሚለውን እየለዩ በዛ መሰረት ስልጠናቸውን አጀስት ማድረግ ካልቻሉ የሚሰልጥነው የሚወጡ ልጆች ምናልባት ገበያው የማይፈልገውን ስኪል ሊሆን ይችላል ይዘው ክሎት ሊሆን ይችላል ይዘው የሚወጡት፣ እና በዚህ ምክንያት ነው እንግዲህ ሚስማች ነው የዲማንድ እና ሰፕላይ ሳይድ ሚስማች ሲኖር ተቀጣሪነትን በጣም ይጎዳል። የአሰሪዎች ፌዴሬሽንም በገበያ በቂ የሰለጠነ የሰው ኃይል እንደማያገኝ ገልጾ ምክንያቱ ደግሞ ገበያ ተኮር የሆነ ስልጠና ስለማይሰጥ እንደሆነ ጠቅሷል። የፌዴሬሽኑ የቦርድ አባል የሆኑት አቶ አእምሮ በለጠ ዩኒቨርሲቲዎች ብቁ የሰው ኃይል እንዲያሰለጥኑም ጥሪ አቅርበዋል። ዩኒቨርስቲዎች ገበያ ተኮር መሆን አለባቸው። ቴክኖሎጂ ተኮር ሰዎችን ማምረት መቻል አለባቸው። ብቃት ያላቸው ባለሙያዎች ማምረት መቻል አለባቸው። ዩኒቨርሲቲዎች በዚህ ዘርፍ ላይ በተግባር መለየት አለ ይሄ እነዚህ ባለሙያው ሲኖሩ ነው በፈጠራ ያባለ ሀብቱ እያሻሻለ ሊሰራ የሚችል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚደንት የሆኑት አቶ ካሳሁን ፎሎ በበኩላቸው በሀገሪቱ ላለው የስራ አጥነት ችግር መንስኤው የስራ እድል በብዛት አለመፈጠሩ እንደሆነ ገልጸው፣ ችግሩ ሊቀረፍ የሚችለው ሰራተኞችን በብዛት የመቅጠር አቅም ያላቸውን ኢንቨስተሮች ከውጭ በማስገባት ነው ብለዋል። በጣም ትላልቅ ኢንቨስተሮች ወደ ሀገር ውስጥ ገብተው የስራ እድል እንዲፈጥሩ በር መክፈት ነው። ከውጭም ያሉት ትላልቅ ኢንቨስተሮች በአንድ መቶ ሺህ የሚቀጥሮ ጃይንት የሆኑ ኢንቨስተሮች ቢመጡ የተሻለ ነው የሚሆነው። የሀገር ውስጥ የስራ ዕድል ፈጠራ እንደተጠበቀ የሆነ ማለት ነው። የተቀጠሩት ሰዎችም በቂ ደሞዝ ስለማያገኙ ካልተቀጠሩት ብዙም አይለዩም የሚሉት አቶ ካሳሁን ፎሎ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰን ለመንግስት ሀሳብ ማቅረባቸውንም ገልጸዋል። ለሰራተኞች የሚከፈለው በልቶ ማደር የሚችሉበት ሁኔታ ላይ አይደሉም፣ ያሉት በቀን አንድ ብቻ በልተው የሚውሉ አሉ። በዚህ እንዴት ነው ምርታማ የተሻለ ስራን መፍጠርን የምንጠብቀው? አሁን ባለው ኑሮ ውድነት በሀገራችን ኑሮ ውድነቱን ልቋቋም ቋቋም አይደለም። በቀን አንድ በልቶ ለመዋል የሚቸገርበት ሁኔታ ላይ ነው። ኢትዮጵያ ውስጥ በአንድ ሺህ በወር አግኝቶ ሰው እንዴት ነው ወሩ ሙሉ ሊኖር የሚችለው? ስራ ያገኘውም ጾቡ ነው የሚውለው፣ ስራ ያላገኘውም ጾ ነው የሚውለው። ምንድን ነው ልዩነቱ ነው። በልቶ እንዲያድሩ ደሞዙ የተሻለ መሆን አለበት። ምቹ የስራውን የነስታ ወይም ደግሞ ዲሴንት ወርቅ የምለውን ያሟላ አይደለም። የተፈጠረውም ስራ ገና ነው። ዝቅተኛ የደሞዝ ወለል በሀገራችን ይወሰን ብለን የምንጠይቀውም ለዚህ ነው። አንዱ ረቂቁ ባለፈው አመት መጨረሻ ላይ ጠቅላይ ሚኒስቴር ቢሮ ገብተዋል። እስካሁን 2014 ሳይወጣ አልፈዋል ማለት ነው። ለመንግስት ቀርበዋል የተባለው ሀሳብ ከምን እንደደረሰ ቪኦኤ የስራና ክህሎት ሚኒስትሯን ወይዘሮ ሙፈሪያት ከሚልን የጠየቀ ሲሆን ምላሻቸውም እንዲህ የሚል ነበር። ይሄ ጉዳይ መቅረብ ብቻ ሳይሆን በህግም ወጥቷል። በህግ ተደግፎ አፈጻጸሙን በተመለከተ ግን ሊሟሉ የሚገቡ በርካታ ቅድመ ሁኔታዎች አሉ። የጉልበት ምርታማነትን መጨመር ካልቻልን ከጥቅሙ ይልቅ ለሰራተኛው ጉዳቱ የሚያመዝንበት ሁኔታ ያጋጥማል። ዝም ብሎ ቁርጥ መነሻ ደሞዝ ይሄ ነው ማለት ብቻውን ሰራተኛውን ተጠቃሚ አያደርገውም እና ይሄንን የፖሊሲ ውሳኔና ሀሳብ በተጨባጭ ሰራተኛውን ተጠቃሚ ሊያደርግ በሚችል ደረጃ ሊሟሉ የሚገባቸው ቀድመ ዝግጅት ስራዎች ላይ እየሰራን ነው ያለ ነው። በየአመቱ የሚካሄደው ብሔራዊ የስራ ጉባኤ አላማው በዘርፉ ያሉትን ሀሳቦች ማንሸራሸር፣ ለበጎ ልምዶች እውቅና መስጠት፣ ችግሮችን መለየትና መፍትሄዎችን ማስቀመጥ እንደሆነ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት ነሐሴ 15 2014 ዓ ም መሰናዷችንን እዚህ ላይ ይፈጽምናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ መሀሪክ ላይ ለጋቢና ቪ እያላችሁ አድርሱን። ሳስተናግዳችሁ የምሽት የተንገረመው ነበርኩ። በቅንብሩ ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። እዚህ ላይ እንሰናበታችኋለን። ደህና እደሩ።